The Voice of America የቀድሞ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተርና ምክትል ዋና ዲሬክተርን ጨምሮ ሌሎች ተከሳሾች ያቀረቧቸውን የክስ መቃወሚያዎች የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት በአብዛኛው ውድቅ አደረገ። ችሎቱ በሶስተኛው መዝገብ ያቀረባቸውን ክሶች በአብዛኛው እንዲሻሻልም አዟል። አቃቢ ሕግ ያሻሻላቸው ክሶችም የሚቀርቡበት ተለዋጭ ቀጠሮ ተሰጥቷል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዘዋል። ፍርድ ቤቱ በዛሬ ዕለት በዋለው ችሎት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር በአቶ መላኩ ፈንታ በምክትል ዋና ዲሬክተሩ አቶ ገብረ ዋህድ ወልደ ጊዮርጊስና በሌሎች የባለስልጣኑ መስሪያ ቤት አንዳንድ የሥራ መሪዎች እንዲሁም አንዳንድ ባለ ሀብቶች በመሠረተው ክስ ላይ ተከሳሾቹ ያቀረቧቸውን የክስ መቃወሚያዎች መርምሮ ብይን ሰጥቷል። አቃቢ ህግ ክሶቹን በሦስት የተለያዩ መዝገቦች አደራጅቶና ለይቶ ባቀረበው መሠረት ፍርድ ቤቱም በእያንዳንዱ መዝገብ ላይ ብይን ሰጥቷል። በመዝገብ ቁጥር 141352 በ24 ተከሳሾች ላይ ካቀረባቸው 93 ክሶች መካከል አቃቢ ህግ ሶስቱን ክሶች ብቻ እንዲያሻሽል ታዘዋል። በዚህ መዝገብ የተከሰሱት ካቀረቧቸው መቃወሚያዎች መካከል ክሱ ግልጽ አይደለም የወንጀል ድርጊት የተባለው ከተጠቀሰው የህግ ድንጋጌ ጋር አይጣጣምም፣ ተፈጸመ የሚባለው የወንጀል ድርጊት በጊዜና በስፍራ አልተገለጸም፣ የሚሉና የኮሚሽኑንና የፍርድ ቤቱን ስልጣን የሚጠይቁም ነበሩ። ፍርድ ቤቱ ዘጠናውን የአቃቢ ህግ ክሶች ተቀብሎ ሁለቱም ወገኖች የይግባኝ መብታቸው የተጠበቀ እንደሆነ በመግለጽ አቃቢ ህግ ሶስቱን ክሶች ማለትም አስራ ሁለተኛን ሀያ አንደኛንና ሀያ አራተኛን ክሶች አሻሽሎ ለሰኔ ሶስት ቀን 206 ዓ ም እንዲያቀርብ አዟል። በመዝገብ ቁጥር 1413 የቀረቡ ክሶችን በተመለከተም ፍርድ ቤቱ አብዛኛውን የአቃቢ ሕግ ክስ ተቀብሎ ጥቂት ክሶችን አሻሽሎ በተመሳሳይ ቀን ማለትም ሰኔ 3 ቀን 206 ዓ ም እንዲያቀርብ አዟል። በመዝገብ ቁጥር 14 1356 አቃቢ ሕግ ካቀረባቸው ክሶች መካከል ከአራቱ ክሶች በስተቀር ሁሉንም ማሻሽሎ እንዲያቀርብ ከዚህም በስተቀር የአብዛኞቹ ተከሳሾች ጉዳይ በሌሎች ሁለት መዝገቦች እንደተደረገው ሳይሆን ጉዳያቸው ተነጥሎ እንዲቀርብና ክሱም በዚሁ አኳያ እንዲሻሻል አቃቢ ሕግ ታዟል። ተለዋጭ ቀጠሮም ለሰኔ ሶስት ቀን 2006 ዓ ም ሰጥቶ ችሎቱ ተነስቷል። አብዛኞቹ ተጠርጣሪዎች በቁጥጥር ስር ከዋሉ ከአንድ ዓመት በላይ አልፏል። አቃቤ ሕግ ክስ ከመሠረተ ስምንት ወራት ያለፉ ቢሆንም እስከ ዛሬ ክርክሩ ወደ ፍሬ ነገር አልዘለቀም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ